የሀረሬ ክልል ምክር ቤት የክልሉን በጀት ከሶስት ወራት ገደማ መጓተት በኋላ አጽድቋል። አዲስ የተሾሙት የምክር ቤቱ አፈ ጉባኤ በጀቱ የዘገየው ሀገራዊ ለውጡን በክልሉ ለመተግበር አስቀድሞ የአደረጃጀት ማሻሻያ ጥናቶች እየተሰሩ ስለነበር ነው ብለዋል። በክልሉ የነበረው የካቢኔ ወንበርም ከአስር ወደ አስራ አራት ያደገ ሲሆን በአዲሱ የስልጣን ክፍፍልም የሀረሬ ብሔራዊ ሊግና የኦሮሞ ዴሞክራሲያዊ ፓርቲ እኩል ሰባት ሰባት ወንበር እንደሚኖራቸው ተገልጿል። አዲስ ቸኮል ዝርዝሩን ይዟል። የሀረሪ ክልል ምክር ቤት አምስተኛ ዓመት አንደኛ መደበኛ ስብሰባውን ባለፈው ሳምንት መጨረሻ ላይ አካሂደዋል። በምክር ቤቱ በ2011 ዓ ም የነበረውን የክልሉን አስፈጻሚ አካላት የክልሉን ጠቅላይ ፍርድ ቤትና ዋና ኦዲተር የስራ አፈጻጸም ሪፖርት የተገመገመ ሲሆን ከዚህ ባሻገር የ2012 ዓ ም የበጀትና የስራ እቅድ ላይም ውይይት ተደርጎ ጸድቋል በሌላ በኩል የክልሉን አስፈጻሚ አካላት ከአዲስ ለማዋቀር የሚያስችሉና ተያያዥ አዋጆች እንዲሁም ሹመት በምክር ቤቱ ከጸደቁት መካከል ናቸው የኢትዮጵያ አዲስ የበጀት ዓመት የሚጀምረው ሐምሌ አንድ ቀን ከመሆኑ አንጻር የሐረሪ ክልል የ2012 ዓም በጀቱን ሶስት ወር ገደማ ቆይቶ ማጽደቁ የዘገየ ውሳኔ አይደለም አይደለም ወይ ስንል አዲስ የቱ ሸሙትን የክልሉ ምክር ቤት አፈ ጉባኤ ወይዘሮ ሚስራ አብደላን ጠይቀናቸው ነበር። የዘገየበትን ምክንያት ያው እንዳጠቃላይ ሀገሪቱ በለውጥ ጎዳና ውስጥ ገብታለች። በክልሎችም ሆነ በፌዴራል ደረጃ ብዙ የሪፎርም ስራዎች ተሰርተዋል። ከሀገሪቱ አንድ አካል ስለሆነች ሀረሪ ብሔራዊ ክልል በዚች ክልል ያሉ የሪፎርም ስራዎችን አጠናቀን። በተለይ ከምንካ ማስተዳደር ችግር ለመፍታት ያስችለን ዘንድ መዋሀድ ያለባቸውን እያዋሀድን መለያየት ያለበትን ደግሞ አለያየትን በአጠቃላይ ለህዝቡ ፈጣን ምላሽን ለመስጠት በሚያስችል መልኩ በአዲስ የተደራጀ አወቃቀር ነበር። የዚያን ጥናት ተጠናቅቆ በህግ ደረጃ ተቀርጾ በምክር ቤት ውስጥ ቀርቦ ድረስ ትንሽ ጊዜ የወሰደበት ሁኔታ አለና በዛ መሰረት ትንሽ ዘግይቷል። ነገር ግን ለህዝብ ፍጣ ፈጣን ምላሽ ከመስጠትና አገልግሎትን ከማዳረስ አንጻር ጥሩ ስራ ተሰራ ስለሆነ አብዛኛው ምንም አጠያያቂ አይሆንም። የክልሉ ምክር ቤት ለ2012 በጀት ዓመት የ2.3 ቢሊዮን ብር በጀት ነው ያጸደቀው። ሐምሌ 1 ቀን 2011 ዓ ም በጀመረው የ2012 በጀት ዓመት በካፒታል ፕሮጀክት ሊከናወኑ ይገባቸው የነበሩ እቅዶች በጀቱ ለሶስት ወር ገደማ ሳይጸድቅ በመቅረቱ ሳይተገበሩ ቆይተዋል። የበጀቷ አለመጽደቅ በስራቸው ላይ እንቅፋት እየፈጠረባቸው መሆኑን ቅሬታ ያቀረበው የክልሉ ነዋሪዎችንም ቪኦኤ ማናገሩ ይታወሳል። ወይዘሮ ሚስራ የሚሉት አላቸው። የበጀቱ ምክር ቤት ጥያቄ ሊሆን ይችላል ነገር ግን ከዛ በፊት ቀድሞ የነበሩ ብዙ የህዝብ ጥያቄዎች አጠናቅረው ሁለቱ ፓርቲዎች ወደ ስምንት ያመጧቸው ና እነኛን ስምንት ጥያቄዎች ለህብረተሰቡ በአፋጣኝ እንመለሳለን ብሎ ቃል የተገባበት ሁኔታ ስለነበረ ከዛ ውስጥ አንዱ ሪፎርሙ በመሆኑ ይሄ ነው በጀቱን ያዘገየው እና በጀቱ በመዘግየቱ የክልሉን ህዝብ በድርጅቴ ና በክልሉ ህዝብ ስም ይቅርታ መጠየቅ እንፈልጋለን። የሀረሪ ክልልን የሀረሪ ብሔራዊ ሊግ ና የኦሮሞ ዴሞክራሲያዊ ፓርቲ በጣም በጣምራ ያስተዳደሩታል። በእስከ ዛሬው የስልጣን ክፍፍል የሀረሪ ብሔራዊ ሊግ አብላጫውን የኃላፊነት ቦታዎች ይዞ የነበረ ሲሆን በአዲሷ አደረጃጀት ና የስልጣን ድልድል ግን ሀብሊ ና ኦዴፓ እኩል የካቢኔ ወንበር እንዲኖራቸው መደረጉን ነው ወይዘሮ ሚስራ የሚናገሩት ካቢኔት መንበሮችን ቁጥር ጨምረናል። መጀመሪያ አስር የነበሩበት ሁኔታ ነው ያለው። አሁን ደግሞ ወደ አስራ አራት አድገዋል። ይሄ ማለት የቢሮዎች ቁጥር ጨምሯል ማለት ነው ጊዜ ከአወቃቀር አንጻር ነው አስተዳደሩ አንጻር በሁለት ፓርቲዎች የተዋቀረ ስለሆነ እልሉ በዛ አንጻር የተደረገ ለውጥ አለ። ቢሮዎቹን ስናከፋፍል ወደ ሰባት ሰባት በሁለቱም ፓርቲ የተያያዘበት ሁኔታ አለ እና እንደ መንግስትም እንደ ፓርቲም ያለው ለውጥ ይሄንን። የአረሪ ክልል ባልሳለፍን የሁለት ሺ አስራ አንድ በጀት አመት ከፍተኛ የህግ የበላይነት ችግር ሲስተዋልባቸው ከነበሩ የሀገሪቱ ክልሎች አንዱ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።